አብዛኞቹ የእርዳታ ድርጅቶች ከውጊያው ቀጣና ለቀው ወጥተዋል። ግማሽ ሚሊዮን ያህል ሕዝብ አሁን እርዳታ የተቋረጠበት መሆኑን የተመሰቃቀለችው ሀገር የተባበሩት መንግሥታት ተጠሪ ቶቢ ላንሰር በዚህ ሳምንት ውስጥ አስረድተዋል። የተባበሩት መንግሥታት ድርጅት በተጨማሪ እንዳለው ከ12 ሚሊዮኑ ደቡብ ሱዳናውያን መካከል ከግማሽ በላይ የሚሆኑት ያለ ምግብ እርዳታ ለእልቂት ነው የሚዳረጉት። የዓለም አቀፉ ቀይ መስቀል ማህበር ሠራተኞችም አሁን ክፉኛ የተጎዱትን ብቻ ነው በመንከባከብ ላይ የሚገኙት። በጁባ የቀይ መስቀል ሠራተኛ ፓወል ክሪስቲክ እንዲህ ይላሉ። ዓለም አቀፍ ቀይ መስቀል ማህበር የሚያሳስበው ትልቅ ጉዳይ የሲቪሎች እጣፈንታ ነው። በዚህ ወቅት የዝናብ ጊዜ በመሆኑ ህዝቡ እህል የሚዘራበትና በመጪው የአዝመራ ጊዜ የተሻለ እህል መሰብሰብ የሚችልበት ሁኔታ ሊፈጠር በቻለ ነበር። የምግብ እርዳታ ማከፋፈሉን ከራስ ምርት ጋር ማነጻጸር አይቻልም። ይሁንና ዘሬ መዝራቱ፣ አትክልትም የመትከያው የስራ ጊዜ ሁሉ ተጨናግፏል። ፓዌል ክሪሴክ እንዳብራሩት ከጦርነት ለመሸሽ ሲሉ ቤተሰቦች ትንንሽ ህፃናትን ይዞ መጓዙ ተጨማሪ ፈተና ሆኖባቸዋል። አንዳንድ የልጆች በሽታዎች አሉ፣ የምግብ እጥረትም እንዲሁ። 250 ሺህ ህፃናት ናቸው የዚህ መሳደድ ሰለባዎች የሆኑት። ሌላም ተጨማሪ አሳሳቢ ሁኔታ አለ። በአፕር ናይል ክፍለ ሀገር የምትገኘው የኮዶክ ሁኔታ እንቅልፍ ይነሳናል። በዚያ የሚገኘው የእኛ ቡድን ከሁለት ቀናት በፊት በዚያ ውጊያ ማገርሸቱን ገልጿል። ይህም አይሲአርሲ፣ ማለትም ዓለም አቀፉ የቀይ መስቀል ማህበር እና በዚያ ተክሎት የነበረው የጤና ተቋም ወደ ሌላ ቦታ እንዲዛወድ ማድረግ እንደሚበጅ ተነግሯል። እጅግ አሳዛኝ ዜና ነው። በዚህ አካባቢ በየሳምንቱ ስድስት መቶ ያህል ሕሙማንን ተመላላሾችን ጭምር እንዲሁም ህፃናትን ያክም የነበረው ይኸው የጤና ተቋም ነው። በአማጽያኑ ላይ ብርቱ የማጥቃት ዘመቻ የከፈተው የደቡብ ሱዳን ጦር ሰራዊት ሰላም የወርድ ዘንድ ሲጥር እንደቆየ የሚነገርለት ኢጋድ እንደሚገምተው ከሆነ በሲቪሎች ላይ የኃይል እርምጃ ተወስዷል፣ መንደሮች ተደምስሰዋል። ይህ ደግሞ አንዳች ይቅርታ የማይደረግለት እኩይ ተግባር ነው። ጦር ሰራዊቱ ከጥቂት ሳምንታት በፊት ዩኒቲ በተባለው ፌዴራል ክፍለ ሀገር የጀመረውን የማጥቃት ዘመቻ ከዚያም ወዲህ በጆንግላይ እና አፐር ናይል አስፋፍቷል። ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት ሁማን ራይትስ ዋች ታዲያ በዚህ ጊዜ ውስጥ በዘፈቀደ ሰዎች እየተያዙ መደብደብ፣ በግፍ እርምጃም ቁም ስቅል ማየታቸው እንዳልቀረ ገልጿል። በአቢጃን ኮትዲቫ፣ በድርጅቱ ቢሮ መግለጫ የሰጡት ሌስሊ ሌፍኮቭ እንዲህ ብለዋል ሂዩማን ራይትስ ዋች የመዘገበው ብዙ ጉዳይ አለ ጦር ሰራዊቱና ብሔራዊ የመረጃ ክፍል ይዘው ያሰሯቸው ሰዎች ውጤቶች አይደሉም እነርሱንም አልፎ አልፎ በግፍ እርምጃ ቁም ስቅል ማሳየትና ስደተኞችን መደብደብ የተለመደ ሆኖ ዘልቋል ይህ አይነቱ የግፍ ተግባር የተፈጸመው በተፋላሚ ኃይሎች ቁርቁስ የህዝቡ አጠቃላይ ይዞታ አሳሳቢ የሆነ በመጣበት ሂደት ነው የአይነቱ የስርዓትና ቆም ስቅል ማሳያ የግፍ እርምጃ ሲካሄድ የቆየበት ሁኔታ ወይም ይህ የሰብአዊ መብት ክፉኛ መጣስ ለረዥም ጊዜ ሳይታወቅ ቆይቷል። ደቡብ ሱዳን እንደ ጎርጎሳውያን ዘመን አቆጣጠር ከሐምሌ ወር 2011 አንስቶ ነጻ ሀገር መሆኗ ቢታወቅም ውስጥ ውስጡን ሲብላላ የቆየ በፕሬዚዳንት ሳልቫኪርና በቀድሞ ምክትላቸው ሬክ ማቻር መካከል የነበረ የረዥም ጊዜ የስልጣን መቀናቀን በታህሳስ 2006 ይፋ ወጥቶ ደም ወደሚያፋስሱ ውዝግብ መለወጡ የታወቀ ነው። ሁለቱ ተቀናቃኞች የጎሳዎቻቸውን አባላት ክተት ብለው ህዝቡን ለስቃይና መከራ ዳርገውታል። እስካለፈው የካቲት ወር ማለቂያ ገደማ ድረስ አዲስ አበባ ውስጥ በተደጋጋሚ የተኩስ አቁም ውይይቶች ሳይሰምሩ ነው የቀሩት። ከ24 በማያንሱ ምናልባትም በሚበልጡ የህፃናት ጉዳዮች ላይ ማረጋገጫዎችን ለማግኘት በቅተናል። ያም ሆኖ ይህ በዛ ካለው ወይም ስፍር ቁጥር ከሌለው ከፊሉ ነው። ይህ ስለ ችግሩ መጠነ ሰፊነት በጣም አነስተኛ የሆነው ማሳያ ስዕልም ሆነ ወካይ ነጥብ